ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮሮና ቫይረስ ስርጭት አሳሳቢ በሆነባት አዲስ አበባ የሚታየው የህብረተሰቡ የጥንቃቄ ጉድለት የበለጠ ስጋት መደቀኑን የአሜሪካ ድምፅ ያነጋገራቸው አንዳንድ ነዋሪዎች አስረድተዋል።

የግብይት መለዋጫ ስፍራ የሚሰማ ድምፅ ነው ያደመጣችሁት። ዝርዝሩ በዕለቱ አቢይ ርዕስ ይቀርባል። በደቡብ ክልል የኮሮና ቫይረስን መዛመት ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ የተላለፉ ቁጥራቸው ከ2600 በላይ የሚሆኑ ግለሰቦች ላይ እርምጃ መውሰዱን የክልሉ ፖሊስ ኮሚሽን አስታወቀ። የዜና መጽሔት ትንታኔ ከሚያቀርብባቸው ርዕሶች ውስጥ ነው

ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። ረቡዕ ግንቦት 19 2012 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታዬ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ያጠናቀሯቸውን ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር

እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅ ይታየ። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄደው 4352 የኮቪድ-19 ቫይረስ ምርመራ

ሰላሳ ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር በፌስቡክ ገጹ ባሰፈረው መረጃ አስታውቋል። በአጠቃላይ በሀገሪቱ በምርመራ የተገኙ የቫይረሱ ተጋላጮች ቁጥር 731 መድረሱ ነው። ዛሬ የተገኙት በዘጠኝና በስልሳ ዓመት ዕድሜ ክልል ውስጥ ያሉ 22 ወንዶችና 8 ሴቶች ሲሆኑ

11 የውጭ ሀገር ጉዞ ታሪክ ያላቸው አምስት ከቫይረሱ ተጋላጭ ጋር የታወቀ ንክኪ የነበራቸው እንደሆኑ ነው መረጃው ያመለከተው። ከመካከላቸው 15ቱ ከአዲስ አበባ፣ ሁለት ከትግራይ፣ ስምንት ከአማራ፣ አንድ ከኦሮሚያና አራት ሰዎች ከሀረሪ መሆናቸውን የሚኒስቴሩ መረጃ ጨምሮ አውስቷል። አያይዞም በትናንትና ዕለት 14 ሰዎች በአዲስ አበባ ከበሽታው ማገገማቸውንም ገልጿል።

በጠቅላላው ያገገሙት ሰዎች ቁጥር 181 መድረሳቸው ነው። ኢትዮጵያ እስካሁን 91013 የላቦራቶሪ ምርመራ ማከናወኗን የጤና ሚኒስቴር መረጃ ጨምሮ አመልክቷል። የኮሮና ቫይረስ ወረርሽኝ ሙሉ በሙሉ በቁጥጥር ስር እስከሚውል ድረስ የሀገሪቱ ትምህርት ቤቶች መከፈታቸው እንዲዘገይ

የዚምባብዌ መምህራን ማህበራት ለመንግስቱ ጥያቄ ማቅረባቸው ተገለጸ። ማህበራቱ በጋራ ባወጡት መግለጫ መንግስት መጀመሪያ ለተማሪዎችና ለመምህራን ፈጣን ምርመራ መዳረሱን ማረጋገጥ አለበት ብለዋል። ለመምህራንም የአደጋ ተጋላጭነት ድጎማ መሰጠት አለበት ሲሉም ጠይቀዋል። ትምህርት ቤቶች በመጪው የአውሮፓውያን ሰኔ 15 የመንግስት ዩኒቨርሲቲዎች ደግሞ ሰኔ አንድ ቀን ሊከፈቱ ነው እቅድ የተያዘው።

ቫይረሱን መከላከያ መሳሪያዎች፣ የምርመራ፣ የሙቀት መለኪያ፣ ጸረ ተሐዋሲ ማጽጃዎችና ወዘተ ለአስር ሺዎቹም ትምህርት ቤቶች መቅረብ አለባቸው ብሎ የመምህራን ማህበሩ አሳስቧል።

ትናንት ሶማሊያ ውስጥ ስምንት ወታደሮች በፈንጂ መገደላቸው ተገለጸ። የመንግስቱ የደህንነት ምንጮች እንደተናገሩት ጥቃቱ የደረሰባቸው ከሞቃዲሾ አርባ ኪሎ ሜትር ርቀት ላይ ጎሎሌ የምትባል መንደር አቅራቢያ በመኪና እየተጓዙ ሳሉ ነው። ሌሎች ሁለት ወታደሮች መቁሰላቸውን ስማቸው እንዳይገለጽ የጠየቁ አንድ ከፍተኛ የሶማሊያ ወታደራዊ መኮንን ለቪኦኤ ገልጸዋል። አልሸባብ ለጥቃቱ ኃላፊ ነኝ ብሏል።

በዓለም ዙሪያ የኮቪድ-19 ተጠቂዎች ቁጥር ከ5 ሚሊዮን 600 ሺህ አለፈ። በበሽታው እስካሁን ለህልፈት የተዳረጉት ደግሞ ከ351 ሺህ ቁጥራቸው አሻቅቧል። በዩናይትድ ስቴትስ የቫይረሱ ተጠቂ ብዛት አሁን ከ1 ሚሊዮን 680 ሺህ ያለፈ ሲሆን የሞቱት ሰዎች ቁጥር ወደ 100 ሺህ እየተቃረበ ነው።

ደቡብ ኮሪያ በ49 ቀናት ውስጥ ከፍተኛው የሆነውን አዳዲስ የቫይረሱ ተጠቂዎች ቁጥር መመዝገቧን ዛሬ ይፋ አድርጋለች። ዋና ከተማዋ ሶል አቅራቢያ አርባ ሰዎች መገኘታቸውን ነው ይፋ ያደረገችው። በአሁኑ ጊዜ ብራዚል በኮሮና ቫይረስ ተጠቂዎቿ ብዛት ዩናይትድ ስቴትስን በሁለተኝነት እየተከተለች ሲሆን

ትናንት ብቻ 1039 ሰዎች ለህልፈት መዳረጋቸው ታውቋል። ህንድ ደግሞ ዛሬ 6000 አዲስ የቫይረስ ተጠቂዎች መዝግባለች። አጠቃላዩ ቁጥር ከ150 ሺ አልፏል። በዩናይትድ ስቴትስ ደግሞ የክፍለ ግዛት አስተዳዳሪዎች የእንቅስቃሴ እገዳ ትዕዛዞችን እያነሱ ሲሆን

በኔቫዳ አገረ ገዢው ስቴቭ ስስላክ ለ ለአስር ሳምንታት ተዘግተው የከረሙት የላስ ቬጋስ የቁማር ማዕከሎች በመጪው የአውሮፓ አቆጣጠር ሰኔ አራት ቀን

እንደሚከፈቱ አስታውቀዋል። ይህ በዚህ እንዳለ ኒውዚላንድ በጸረ ኮቪድ-19 ትግሏ አዲስ ምዕራፍ ላይ መድረሷን ዛሬ አስታውቃለች። በአሁኑ ጊዜ በሆስፒታሎቿ አንድም የኮቪድ-19 ህመምተኛ እንደሌለ ነው ያስታወቀችው። የጤና ባለስልጣናቷ እንደገለጹት ኒውዚላንድ የቫይረሱ ተያዦች ቁጥር 21 ብቻ በነበረበት ወቅት ነው ጥብቅ የሆነ በየቤታችሁ ተቀመጡ ትዕዛዝ ለአምስት ሳምንታት

አጽንታ የከረመችው የእንቅስቃሴ እገዳዎቹን ማላላት የጀመረችውም ባለፈው ሚያዝያ አጋማሽ ላይ ነው። በስፔን ደግሞ በኮቪድ-19 ምክንያት ህይወታቸው ላጡት ከ27ሺህ በላይ ዜጎቿ ለአስር ቀናት የሚዘልቅ የሐዘን ወቅት በዛሬው ዕለት ተጀምረዋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ነክ ዜና እንቆያለን። በደቡቡ ንፍቀ ክበብ የመጀመሪያ የሆነው የኮሮና ቫይረስ የመከላከያ ክትባት የሰው ላይ ሙከራ አውስትራሊያ ላይ ዛሬ ተጀምሯል። ሜልበርን እና ብሪስባን ከተሞች ውስጥ በሚከናወነው የክትባት ሙከራ

በ18 እና 59 ዓመት ዕድሜ ክልል ውስጥ ያሉ 131 ሰዎች እየተሳተፉ ናቸው። ፊል መርሰር ከሲድኒ ያጠናቀረውን አጭር ዘገባ አዳነች ፍስሐዬ ታቀርባለች። ኖቫቫክስ የተባለ የአሜሪካ ባዮቴክ ኩባንያ ኤንቪኤክስሲኦቪ 2373 የተባለ ክትባት ሊሆን ይችላል ያለውን ግኝት እየሰራ መሆኑን ታውቋል። ኩባንያው ክትባት ሊሆን ይችላል በሚለው ላይ መስራት የጀመረው የኮቪድ-19 ወረርሽኝ

ቻይና እንደገባ ጥር ወር ላይ መሆኑን ገልጿል። የሰውነት የህመም መከላከያን አዳብሮ የሰውነት የመከላከያ ኃይልን በከፍተኛ ደረጃ እንደሚያበረታ ተገልጿል። የክትባቱ መድኃኒት የሚሰራ ሆኖ ከተገኘ እስከ ታህሳስ ወር ባለው ጊዜ ውስጥ 100 ሚሊዮን የሚሆኑ ሊመረቱ እንደሚችሉ ተመራማሪዎቹ ተናግረዋል። በመጪው ዓመት ደግሞ 1.5 ቢሊዮን ሊመረት እንደሚችል ጠቁመዋል።

ተመራማሪዎቹ ስለ ክትባት አስፈላጊነት ሲናገሩ የክትባት መድኃኒቶች ተአምር የመስራት አቅም አላቸው ይላሉ። ዶክተር ፖል ግሪፊን የተላላፊ በሽታዎች ጠቢብ ናቸው። የክትባቱ ሙከራ ስኬት አግኝቶ በወራት ውስጥ ተዘጋጅቶ ይቀርባል የሚል ተስፋ እንዳላቸው ገልጸዋል። በሽታ አምጪ ተውሳኮችን ለመከላከል ሲል ሰውነት የሚያመነጫቸው መከላከያዎች ደም ውስጥ መኖራቸውን፣ አይነትና መጠናቸውን ነው የምንመለከተው። ከዚያም የደም ምርመራ በማድረግ

አንዳንድ ነገሮችን እናወጣለን። ከዚያም ቫይረሱን ያጠፋ እንደሆነ ለማየት ብዙ የላቦራቶሪ ምርመራዎች ይደረጋሉ። ክትባቱን ለማምረት እየጣረ ያለው ኩባንያ ስራውን እያፋጠነ ነው። ስለሆነም የክትባቱን ሙከራ በብዛት እያከናወነ ይገኛል። ክትባቱ ውጤታማና አስተማማኝ ሆኖ ከተገኘ እስከ ፊታችን ታህሳስ ባለው ጊዜ ውስጥ ብዙ ክትባት ለገበያ ሊቀርብ ይችላል። የአውስትሬልያ ባለስልጣኖች የኮሮና ቫይረስ በተዛመተበት በአሁኑ ወቅት

እየተካሄደ ያለው የሙከራ ጥረት ወደፊት ለመራመድ የሚያስችል ትልቅ እርምጃ ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትዊተር በምርጫችን ጣልቃ እየገባ ነው ሲሉ ውንጀላ አሰሙ። ፕሬዝደንቱ የማህበራዊ መገናኛ መድረኩን የወነጀሉት እሳቸው ትናንት በትዊተር ገጻቸው ላይ ካሰፈሯቸው ሁለት ጽሑፎች ጋር አንባቢ ሀቁን የሚያጣራበት ፋክት ቼክ ማስጠንቀቂያ ምልክት

ማያያዙን ተከትሎ ነው። ፕሬዚደንቱ በገጻቸው በፖስታ ቤት በኩል ድምጽ መስጠትን አስመልክተው በተናገሩት ላይ የማጣራት ምልክት በማያያዙ ትዊተር በምርጫ ጣልቃ እየገባ ነው፣ የመናገር ነጻነትን እያፈነ ነው። ይሄን ደግሞ በምንም አይነት

የማልፈቅደው ነው ሲሉ ፕሬዝደንቱ ዝተዋል። ይሁን እንጂ ትዊተር እንደ ሬዲዮ ጣቢያዎች እና የቴሌቪዥን ጣቢያዎች የመንግስት ፈቃድ ስለማያስፈልገው ፕሬዝደንቱ በኩባንያው ላይ እርምጃ የሚወስዱበት ምን የህግ አግባብ እንደሚኖራቸው ለጊዜው ግልጽ አይደለም።

የትዊተር ቃል አቀባይ እርምጃውን የወሰድነው በቅርቡ ባወጣነው አዲስ ፖሊሲ መሰረት ነው። የፕሬዝደንቱ ትዊቶች ስለ ድምፅ አሰጣት ሂደቶች አሳሳች መረጃ ሊያስተላልፉ ስለሚችሉ ብለዋል። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሚኒያፖሊስ ከተማ

በፖሊስ ቁጥጥር ስር ሕይወቱ ባለፈው ጥቁር አሜሪካዊ ጉዳይ አራት ፖሊሶችን ከስራ አስወግዳለች። ጆርጅ ፍሎይድ የተባለው ጥቁር አሜሪካዊ ሰኞ ዕለት ፖሊሶች በቁጥጥር ስር ሲያውሉት አንደኛው ነጭ ፖሊስ መሬት ዘርሮት አንገቱ ላይ በጉልበቱ ተንበርክኮ ተጭኖት ሕይወቱ አልፏል። በአቅራቢያው የነበረ መንገደኛ ሂደቱም በቪዲዮ ቀርሶ ወዲያውኑ በማህበራዊ መገናኛ

በመላ ሀገሪቱ ተሰራጭቷል። የከተማዋ ከንቲባ ጄኮብ ፍሬይ አራቱም ፖሊሶች ከስራ ማስወገድ ትክክለኛ እርምጃ ሆኖ አግኝተነዋል ብለዋል።

ከንቲባው በትዊተር ገዛቸው የሆነው ነገር በጣም የሚሰቀጥጥ ነው። ሕይወቱ ማለፍ አልነበረበትም። አሜሪካ ውስጥ ጥቁር መሆን የሞት ፍርድ ሊሆን አይገባም ብለዋል። የሚኒያፖሊስ ፖሊሶች ሟቹ በማጭበርበር ተግባር የሚፈለግ ግለሰብ መስሎ ነው ደግሞም ፖሊሶች ሊይዙት ሲሉ

እምቢ ብሎ ታግሏል ሲሉ ተከላክለዋል። በቪዲዮ ላይ ግን ሟቹ በካቴና ታስሯል፣ ነጩ ፖሊስ መሬት አስተኝቶ በጉልበቱ አንገቱን እንቅ አድርጎ ይዞት ነው የሚታየው። እባካችሁ መተንፈስ አቃተኝ ብሎ ሲማጸንም ይሰማል። በመጨረሻም የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር ምርምር ድርጅት ናሳ፣ ስፔስ ኤክስ ከሚባለው የጠፈር ምርምር ቴክኖሎጂ ኮርፖሬሽን ጋር በመሆን በዛሬው እለት

ጠፈርተኞች የያዘ መንኮራኩር ወደ ህዋ ሊያመጥቅ እየተሰናዳ ነው። በአውሮፓውያን ከ2011 ዓ ም ወዲህ ከዩናይትድ ስቴትስ ምድር ከዓለም አቀፉ የጠፈር ጣቢያ ጋር የሚገናኝ ጠፈርተኞች የያዘ መንኮራኩር ሲመጥቅ የዛሬ የመጀመሪያ ይሆናል። ስፔስክስ ክሩ ድራግን በሚል መጠሪያ የተሰጠው መንኮራኩር በዋሽንግተን ሰዓት 10 ሰዓት ተኩል ላይ ሁለት የናሳ ጠፈርተኞችን ይዞ ነው ወደ ህዋው የሚነግደው።

አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ግንቦት 1920 በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ

በአሃዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በቀጥታ ወደ ቀዳሚው የዕለቱ አብይ ር

የኮሮና ቫይረስ ስርጭት አሳሳቢ በሆነባት አዲስ አበባ የሚታየው የህብረተሰቡ ጥንቃቄ ጉድለት የበለጠ ስጋት መደቀኑን የአሜሪካ ድምፅ ያነጋገራቸው አንዳንድ ነዋሪዎች አስረድተዋል። በተለይም በግብይት ስፍራዎችና በትራንስፖርት አገልግሎት አጠቃቀም ላይ አሁንም የጥንቃቄ ጉድለት በስፋት እንደሚታይ ነው አስተያየት ሰጪዎቹ የተናገሩት። የቫይረሱ ስርጭት ይበልጥ እንደታየባቸው በተገለጸው የአዲስ ከተማ ልደታና አራዳ ክፍለ ከተሞች ሳይቀር በርካታ የህብረተሰብ ክፍል የቀድሞውን

ኬንያና ኗር ዘይቤ እንዳልቀየረ ለማስተዋል ችለናል። በኢትዮጵያ እስከዛሬ ዛሬ ለኮሮና ቫይረስ መጋለጣቸው ከተገለጸው 731 ሰዎች አብዛኞቹ የሚገኙት በአዲስ አበባ ነው። በግብይት ስፍራዎችና በትራንስፖርት አገልግሎት መስጫ ቦታዎች እንዲሁም በሌሎች የከተማዋ አካባቢዎች ያለውን ሁኔታ ተዘዋውራ የተመለከተችው ፀሐይ ዳምጠው ተከታዩን አድርሳናለች።

በአዲስ አበባ በርካታ የህብረተሰቡ ክፍል ዘንድ የምስተውለው የጥንቃቄ ጉድለት በከተማዋ ካለው የኮሮና ቫይረስ ስርጭት መጠን ጋር የሚሄድ አይደለም። ይህ የጥንቃቄ ጉድለት ደግሞ ቫይረሱ እየተስፋፋባቸው በተገለጸው ክፍለ ከተሞች ይታያል። አዲስ ከተማ፣ ልደታና አራዳ። በእነዚህ ክፍለ ከተሞች ተዘዋውረን እንደተመለከት ነው የህብረተሰቡ የጥንቃቄ ሁኔታ የቫይረሱን ስርጭት ደረጃ አይመጥንም። የትራንስፖርት አገልግሎት በሚጠቀሙ ህብረተሰቡ ዘንድ አሁንም ርቀቱን ጠብቆ መገልገል ችግር አለ።

በርካቶች ያፍና አፍንጫ ጭንብል አድርገውም አይታዩም። ግብይትን በተመለከተ ደግሞ በተለይ በቅርቡ ወደ ጃር ሜዳ የተዘዋወረው የአትክልት ተራ ሁኔታን ተመልክተናል። ጥንቃቄ የጎደለ ስሉ ነው ሸማቾች በዛ ያለውን ሁኔታ የገለጹት። ሸማቾቹ ህብረተሰቡ አሁንም አካላዊ ርቀት ሳይጠብቅ እንደ በፊቱ ተጠጋግቶ እየሸመተ መሆኑን አስተያየት ሰጪዎች ተናግሯል። አቶ ወንድወሰን አትክልት ገዝተው ከገበያ እየወጡ ነው። አትክልት ለቤት አስቤዛ ለመግዛት ገና በጣም ብዙ ይቀረናል። አሁን አብዛኛ

ሰውየ አሁን አንቺም ዞረሽ እንዳየሽው ብዙ ሰው የአፍንጫና የአፍ መሸፈኛ ማክስ ያደረገ በጣም ጥቂት ሰው ነው ያለው። ያደረገውም ደግሞ ሰው በአግባቡ አይጠቀምም። አካባቢው እንደምታየው ደግሞ ቆሻሻ ነው፣ ንጽህና በፍጹም የለውም። ስርዓት ያለው የገበያ ሰው ተጠጋግቶ ነው የሚሸጠው ምን የሚለው ስለዚህ የግንዛቤ ሁኔታ በጣም በአንድ በኩል ደግሞ ትልቁ ነገር የኮሮና ቫይረስ የኮቪድ 19 የሚባለው መከላከሉ ነው ትልቁ ነገር እሱ ነው። ሌላ ምንም ነገር የለውም

ሌላውን ነገር ይሄን ካልተከላከልን፣ መንግስት ላይ ጫና፣ ራሳችን ላይ ጫና ነው እንጂ የምንስመጥረው። በአዲስ አበባ ማህበረሰብ ውስጥ እየገባ እያለ የሚያሳዩ ምልክቶች በማስ ሚዲያውም እየተነገረ ነው። ስለዚህ ህብረተሰቡ የግድ ግድ ግድ መጠንቀቅ ያስፈልገናል። የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ ስርጭትን ለመግታት በገበያ ላይ ያለውን መጨናነቅ ለመቀነስ ፒያሳ የነበረውን አትክልት ተራ ወደ ጃር ሜዳ እንዲዘዋወር አድርጓል።

ይህም ሆኖ ግን አሁንም የጥንቃቄ ጉድለት እንዳለ ይታያል። በጃርሜዳ ያለውን አጠቃላይ የግብይት ሁኔታ አስተያየታቸውን የሰጡት ወይዘሮ ሰላማዊ ተናግረዋል። የገበያ ሁኔታ ብዙም የሚያስደስት አይደለም። አሁን ካለው የጊዜ ሁኔታ አንጻር ማለት ነው። በጣም እንደምታዩት ነው፣ ሰው ተጠጋግቶ ነው ያለው

ጥንቃቄውም ሚዛን ያክል አይደለም። ከእኛ ብዙ የሚጠበቅ ይመስለኛል። ያው እኔ ብለሽ ነው መጀመሪያ ያለብሽ አይደለም። ስለዚህ ጥንቃቄው ከሁላችን ከእያንዳንዳችን ስለሆነ ሁሉም ሰው ቢጠነቀቅ ነው። አንቺ ራስሽን መጠበቅ ስትቺ ቤተሰቦችሽን ትጠብቂያለሽ፣ አካባቢሽን ትጠብቂያለሽ። ስለዚህ ጥንቃቄው የሚጀምረው ከእያንዳንዱ ግለሰብ ስለሆነ እያንዳንዱ ግለሰብ ለራሱ ህይወቱም ለቤተሰቦቹም ራሱን መጠበቅ አለበት ብዬ ነው የማስበው ነው

ጥንብሎ አለ ጥንብል ብል የሚያደርጉ ሰዎች አሉ። ግን ርቀት የሚለው ላይ ምናልባት መንግስትን ማድረግ ካለበት ብዬ የማስበው የገበያ ሁኔታ ተራርቆ ቢሆን ነጋዴዎቹ

አቀማመጣቸው ልክ አይመስለኝም። በጣም የተቀራረበ ስለሆነ ህብረተሰቡ ለመገበያየት ትንሽ አዳጋች የሆነበት ይመስለኛል። የትራንስፖርት ተጠቃሚው ህብረተሰብም አካላዊ ርቀቱን ሳይጠብቅ እንደ በፊቱ ተጠጋግቶ እየተሰለፈ በመሆኑ የቫይረሱ ስርጭት ሊጨምር እንደሚችል አስተያየት ሰጪዎች ስጋታቸውን ገልጿል። ወጣት ሳሙኤል የልደታ ክፍለ ከተማ ባልቻ ሆስፒታል አካባቢ ነዋሪ ነው። የጫማ ማሳመር ስራ እየሰራ ራሱን ያስተዳድራል። ስለ ኮሮና ሁሉም ሰው

አንዳንድ ጥንቃቄ ይደረጋል፣ አንዳንድ ደግሞ ጥንቃቄም ይጎድላል።

እና ምቀለድም አለ። ምቀለድ በሽታ አይደለም ከባድ ነው። አሁን ልደታ ላይ አንዳንድ ቦታ ታክሲ ተራ ቢታዩ ጥንቃቄ እያደረጉ አይደለም። አንዳንድ ቦታ ላይ ጉድለት አለው። ፖሊስ ሲመጣ ይፈራና ይሸሻል፣ ዞር እንዳለ ደግሞ ይሰበሰባል። እንደሱ መሆን የለበትም። ጥንቃቄ ለራሱ ነው። ለእያንዳንዱ ሰው ያስፈልጋል ግዴታ ለመኖር ከፈለገ፣ ለሁሉም ሰው ጥንቃቄ ነው የሚያስፈልገው። ሰው ስመጡ ማስካረጋለሁ። ሰውየ ወደኋላ አባብለው እንድቀመጥ ነው ማድረገው፣ ወደ እኔ እንዳይጠጋ። ከተቀበልኩት በኋላ ደግሞ ዕቃዬ ውስጥ ሳኒታይዘር አለች። ገንዘቡን ከተቀበልኩት በኋላ እሱን ጠቀማታለሁ፣ ብርም ወደ ውስጥ አስገባታለሁ።

መጨረሻ ላይ ደግሞ ወደ ቤት ሲሄድ ብሩን ሰብስቦ በፌስታል ነው ማድረገው።

ከዛ በኋላ ይቀባለ የምጠቀመው ገንዘብ ለብቻ ነው ማድረገው። የራሰን ከሰው ጋር ያልተነካካ ከባንክ ያወጣት የራሰ ገንዘብ አለ፣ እሱን ይጠቀማለ። ይህኛው በፈስታል ነው ማድረገው። እሱን አስቀምጨ ደግሞ ይጠቀማለ ማለት ነው። በስን ስርዓት ርቀትን ሳይጠብቁ ያፍና የአፍንጫ መሸፈኛ ማድረግ ብቻ ቫይረሱን ይከላከላል የሚል ዓለም አቀፍ መረጃ አለመኖሩን የጤና ሚኒስትር አመልክቷል። በዚሁ ሳምንት የሚኒስትሮች ኮሚቴ ሀገራዊ የኮሮና ቫይረስ ሁኔታን በተመለከተ ትኩረት ልሰጥባቸው በሚገቡና

መጠናከር ስላለባቸው ጉዳዮች ላይ መክሯል። አዲስ ከተማ፣ ልደታና አራዳ ክፍለ ከተሞች በከተማዋ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው ተገልጿል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የሚታይባቸው በመሆኑ ጠንከር ያለ እርምጃ መወሰድ እንዳለበት ማሳሰቡም ይታወሳል። ለአሜሪካ ድምጽ ሬዲዮ ጸሐይን ዳምጡኔ ከአዲስ አበባ

ተከታዩ መጽሄር ርዕስ ደግሞ ወደ ደቡብ ኢትዮጵያ ያስደናል። በደቡብ ክልል የኮሮና ቫይረስን መዛመት ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ የተላለፉ ቁጥራቸው ከ2600 በላይ የሚደርሱ ግለሰቦች ላይ እርምጃ መውሰዱን የክልሉ ፖሊስ ኮሚሽን አስታወቀ።

በሌላ በኩል በጉራጌ ዞን ማረቆና መስቃን መካከል በተቀሰቀሰውና ለሰዎችም ሕይወት መጥፋት ምክንያት በሆነው ግጭት የተጠረጠሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑንም የክልሉ ፖሊስ ኮሚሽነር ነቢዩ ኢሳያስ ለአሜሪካ ድምፅ ተናግረዋል። ከአራት ሺህ በላይ ሰራዊትና ሰራተኞችን ያቀፈው ኮሚሽን በዛሬ ዕለት በደም ልገሳና እንዲሁም በኮሮና ቫይረስ ወረርሽኝ ሳቢያ ለማህበራዊ ቀውስ ለተጋለጡ ዜጎች የሚውል ድጋፍ ሲያደርግ ውለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ።

ዝርዝሩን ይዘዋል። የኮሮና ቫይረስ ሊያደርስ የሚችለውን ጉዳት ለመከላከል ሲባል የአስቸኳይ ጊዜ አዋጅ ብታወጅም የተጣሉ ገደቦችና ክልክላዎችን የሚተላለፉ ሰዎች ቁጥር ትንሽ የሚባል አይደለም ነው የተባለው። በደቡብ ክልል በአፈጻጸሙ ረገድም በክልል ከተማ በዞኖችና ወረዳዎች ውስንነቶች መኖራቸው ተገልጧል። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነብዩ ሳያስ እንዳሉት በክልሉ የኮሮና ቫይረስን ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ የተላለፉ ግለሰቦች ላይ

እርምጃ ተወስዷል። የአስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ በክልላችን በርካታ ስራዎች እየሰራ ነው። እንደተቋም በዋናነት ብቻችንን ሳይሆን ከተለያዩ ተቋማት ጋር በመቀናጀት እየሰራ ነው። ከሃይማኖት መሪዎች ጋር፣ ከእድሮች ጋር፣ መንግስታዊ ከሆኑ ተቋማትም ካልሆኑ ተቋማትም ጋር ከፍተኛ የሆነ ቅንጅት አድርገን ስራ እየሰራ በእጃችን የሚገቡ ተጠርጣሪዎች፣ ባለ ጉዳዮች፣ የተለያዩ አካላት ደግሞ ለዚህ ቫይረስ እንዳይጋለጡ ተገቢው ስራ የመስራት ስራ እየሰራ ነው። አዋጁን የማስከበር ስራም እየሰራ በርካታ ሰዎች ይህን አዋጅ ተላልፈው በህግ የተቀጡ

አካላት እስካሁን ባለው ሁኔታ ከ2600 በላይ ሰዎች እርምጃ ተወስዶባቸዋል። እነዚህ ከተፈቀደው በላይ ሰው የጫኑ አሽከርካሪዎችና ተሽከርካሪዎቻቸው፣ ጭፈራ ቤቶችን ዘግተው ምሽት ከጓሮ በር ከፍተው ሲያስጨፍሩ የነበሩ፣ ሽሻ ጫት ቤትና አቋማሪ ቤቶች ቁጥራቸው በዝቶ የተገኙ ሰዎችና የኮንትሮባንድ ዕቃ ሲያዘዋውሩ የተያያዙ፣ በተለያየ ደረጃ ህግ የጣሱ ናቸው ተብሏል። ኮሚሽነሩ አሁን የተወሰደው አይነት እርምጃ ና

ህግ የማስከበር ስራው በተጠናከረ ሁኔታ ይቀጥላል ብለዋል። ግንዛቤ ህብረተሰቡ ውስጥ በደንብ ስላልሰረጸ ነው። አሁን ግን ሁሉንም ግንዛቤ እያስጨበጥ ነው። ሁለተኛ ደግሞ አደጋ በጣም የከፋ ደረጃ ላይ እንደሚደርስ የሚያሳይ ነገር ነው ያለው። ስለዚህ ይህን እንዳይሆን የማስከበሩ ስራ ተጠናክሮ ይቀጥላል። በክልሉ የጸጥታው ኃይል በዝኛው ተግባር በመጠመዱ በሁሉም አካባቢዎች መደበኛ ወንጀል የመከላከል ስራ ተዳክሟል። ይህንን ተከትሎም የዘረፋ

የስርቆትና ሌሎችም ወንጀሎች ተበራክቷል የሚባለውን በተመለከተ ኮሚሽነሩ መልስ ሰጥተዋል። ፖሊሱም ሆነ ሌላው የህግ አስከባሪ አካል ላይ ትኩረቱ ወረርሽኙን ከመከላከል አንጻር ነው እንጂ መደበኛውን የመከላከል ስራ ላይ ትኩረት የለውም ብሎ የሚያስቡ አንዳንድ ግለሰቦች ደግሞ ወደ ወንጀል ተሰማሩ። ስለዚህም በመገንዘብ የወንጀል የመደበኛ የወንጀል መከላከል ስራው የመደበኛ የፖሊሳዊ አገልግሎት ተጠናክሮ የሚቀጥል እንጂ ወደኋላ የማይል ጉዳይ በመሆኑ ያን አጠናክሮ ይቀጥለናል። ኮሚሽነሩ ነብዩ አጋጣሚውን ለመጠቀም የሚሹና ወረርሽኙ የባሰ ጉዳት እንዳያስከትል ከማ

ኦሮሚያ ቤቶች በሚውረት የተለቀው ግለሰቦች ጭምር በወንጀሉ ውስጥ ተሳትፈው አግኝተናቸው ነው ያሉት። በሌላ በኩል የክልሉ ፖሊስ ኮሚሽን ኮሚሽነር ነቢዩ በጉራጌ ዞን ማረቆና መስቃን መካከል ከሁለት ሳምንታት በፊት ዳግም የተቀሰቀሰውን ግጭት በተመለከተ አንጻራዊ ነው ያሉት ሰላም መፈጠሩን ገልጠዋል ለዘላቂ መፍትሄ ግን

አሁንም ጥረት የተደረገ ነው ብሏል። አንድ ጊዜ ከፍ የሚል አንዳንድ ቀዝቀዝ የሚል ግጭቶች አሉ። በዛ ምክንያት የሰው ህይወት አልፏል፣ ንብረትም ወድመዋል። ያንን የፈጸሙ አካላት በህግ ቁጥጥር ስር ውለው ምርመራ ተጣርቶባቸው ምርመራ ተጠናቆ በፍርድ ቤት ክርክር ሂደት ላይ ያሉ አካላት አሉ። ነገር ግን ጥቂት ደግሞ የተሰወሩ አሉ። ከአካባቢ ወንጀል ፈጽመው ተመስክሮባቸው የፍርድ ቤት መያዣ ትዕዛዝ ከወጣባቸው በኋላ ደግሞ የተሰወሩ አካላት አሉ።

ስለዚህ አሁን በእኛ በኩል አሁን እየሰራን ያለ ነው፣ ምንድ ነው? አንደኛ ያልተያዙ ተጠርጣሪዎችን ለመያዝ፣ ሁለተኛ አካባቢውን ዘለቄታዊ ሰላም እንዲመጣ ወይም እንዲሰፍን ከማድረግ አንጻር ፖለቲካ አመራሩ ከሀገር ሽማግሌዎች፣ ከሌላው የጸጥታ ኃይል፣ ከህብረተሰቡ ጋር ቀናጅተን ዘለቄታዊ ሰላም እንዲመጣ እየተሰራ ያለው። አመታትን ዘልቋል የሚባለው በጉራጌ ዞን የማረቆና የመስቃን ወረዳዎች ግጭት ሰሞኑን አገርሽቶ ለከፍተኛ ንብረት ውድመትና ለሰው ህይወት ህልፈት ምክንያት መሆኑን ከሁለት ሳምንታት በፊት ቪኦኤ ከአካባቢው ነዋሪዎች ያገኘውን አስር ሰዎች ተገድሏል የሚልና

የጉራጌ ዞን መንግስት ደግሞ እንደማውቀው ስድስት ሰዎች መሞታቸው ነው የሚለውን መረጃ ጠቅሶ፣ ነገር ግን ከክልሉ መንግስት የተጣራ መረጃ ማግኘት እንዳልተቻለ ገልጦ መዘገቡ ይታወቃል። አሁንም ቢሆን በውል የተገደሉ የተፈናቀሉና የደረሰውን የንብረት ውድመት የሚያሳይ ተጨባጭ መረጃ አልተገኘም። ኮሚሽነሩ ነቢዩ ጉዳዩ በምርመራ ላይ መሆኑን ጠቅሰው የተገደሉ ሰዎችን ቁጥር ከመግለጽ ተቆጥበዋል። ነገር ግን

ግጭት ፈጥሯል ያሏቸው ግለሰቦች ተይዘው ምርመራ የተደረገባቸው እንደሆን አስታውቀዋል። ወንጀል ለመከላከልና የአስቸኳይ ጊዜ አዋጅን የማስፈጸም ስራ እየሰራ ነው የተባለው ከ400 የሚበልጥ የክልሉ ፖሊስ ኮሚሽን አባላት ከመደበኛ ስራቸው በተጨማሪ የደም እጥረት ለመቅረፍ ደም የመለገስና በኮሮና ቫይረስ ወረርሽኝ ምክንያት ለማህበራዊ ቀውስ ለተጋለጡ ዜጎች የሚሆን ድጋፍ አድርጓል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሃዋሳም።

መቀመጫውን በድሬዳዋ ያደረገው የኢሳ ጎሳ ኡጋዛዊ ምክር ቤት በድሬዳዋ አስተዳደርና በአስተዳደሩ በሚሰሩ የፌዴራል ተቋማት ላይ ቅሬታ አለኝ ይላል። የኡጋዛዊ ምክር ቤት አባላት ዛሬ በሰጡት ጋዜጣዊ መግለጫ ኮንትሮባንድን ለመከላከል በሚል የንጹሐን ህይወት እያለፈ ነው ሲል፣ የማጣራቱ ሂደትም አስቀድሞ ቃል በተገባው መሰረት እየሄደ አለመሆኑን፣ የመከላከያ ሰራዊት ያለ አስተዳደሩ እውቅና ህገወጥ ናቸው ያላቸውን የግለሰብ ቤቶች ማፍረሱን፣ በድሬዳዋ በሚገኙ የፌዴራል ተቋማት የሶማሊያ አመራሮች አለመኖር

መኖራቸውንና በአስተዳደሩ በኢንቨስትመንት ስም የሚሰጡ መሬቶች የሶማሊያ አርሶና አርብቶ አደሮችን ተጠቃሚ ያላደረጉ ናቸው ሲል ዘርዝረዋል። የፌዴራል አቃቢ ህግ የድሬዳዋ ቅርንጫፍ በበኩሉ ከኮንትሮባንድ ጋር በተያያዘ የተፈጸመውን ግድያና ተያያዥ አይመራም ብሏል። አዲስ ቸኮል ዝርዝሩን ይዟል።

ከድሬዳዋ እስከ ጅቡቲ በተዘረጋው ሰሜናዊ የሶማሌ ክልልና በጅቡቲ ውስጥ አብላጫውን ቁጥር የሚይዙት የኢሳ ጎሳ ኡጋዛዊ ምክር ቤት አባላት በዛሬ ሁለት ለጋዜጠኞች በሰጡት መግለጫ የኮንትሮባንድ እንቅስቃሴ ለመከላከል በሚወሰዱ እርምጃዎች የንጹሐን ሞት ተደጋግሟል ሲሉ ተችተዋል። የኡጋዛዊ ምክር ቤቱ አባል የሆኑት አቶ መሐመድ አቡ ሙሳ ጌሌ ድሬዳዋ ላይ በተለይ በሶማሌው ብሔር ብዙ ችግሮች ናቸው የሚከሰቱት። የሰው ህይወት በጣም ክቡር ነው።

ዝም ብሎ በአሊባሌ እየጠፋ የማይጠየቅበት ሁኔታ አለ። አንደኛ ነገር የህግ በር አለበት። ሰው የገደለ በህግ መጠየቅ አለበት። በኮንትራባንድ ስም የሚደረገው እፍታዊና ህግ ውጭ የሆኑ አሰራሮች ደግሞ በጣም ያሳስቡናል። ለምሳሌ ኮንትራባንድ ይያዛል ይባላል። እኛ እንደምናውቀው ኮንትራባንድ በውጭ ነው መያዝ ያለበት

ከተማ ውስጥ መያዝ አይቻልም። አዋጁ የሚለው በከተማ ውስጥም በውጭ መያዝ ይቻላል ነው። ከተማ ውስጥ ሲሆን አግባብ ባለው መልኩ ነው መያዝ የሚቻለው። አንደኛ ነገር ወደዛ ከመሄዳቸው በፊት ለአስተዳደሩ ማስታወቅ አለባቸው። ለፖሊስ ኮሚሽነሩ ማስታወቅ አለባቸው። ለፀጥታና ለፍትህ አካል ማስታወቅ አለባቸው። ከዛ ከሰፈሩ ደግሞ ታዛቢ ሽማግሌዎች፣ ምናልባት ከኮንትሮባንዶ ውጭ ሌላ የተዘረፈ ወይም የሚበላሽ ንብረት ካለ እነዛ ሰዎች መስካሪ እንዲሆኑ ነው

ያ ባልተደረገበትም ዝም ብለው ተደብቀው በመሄድ ያ ክስተት የሚፈጠረው ሰው ይገደላል።

ድርጊቱ የተፈጸመለት ማለትም ሚያዝያ 24 ቀን በ09 ቀበሌ አዲሱ ኬላ በተባለው አካባቢ አንድ ሰው ተገድሎ አራት ሰዎች ስለቆሰሉበት የጸረ ኮንትሮባንድ ዘመቻ የድሬዶ አስተዳደር ባወጣው መግለጫ ከፌዴራል ፖሊስ ከድሬዶ አስተዳደር ፖሊስና ከፌዴራል አቃቢ ህግ የተወጣጣ ቡድን ተዋቅሮ ወደ ስራ መግባቱን አስታውቆ ነበር። በዚህ ኮሚቴ ውስጥ የኢሳ ጎሳ ጓዛ ምክር ቤትን ወክለን ተካተን ነበር የሚሉት አቶ መሐመድና ባልደረባቸው አቶ አሰው ፋራህ የፌዴራል አቃቢ ህጉ ግን ያላችሁ መረጃ ብቻ ስጡ እናያለን፣ ስለ ምርመራው ሂደት የምናውቀው ነገር የለም ብለዋል። በፌዴራል

ሳቤክ የድሬዳዋ ቅርንጫፍ ኃላፊ የሆኑት አቶ ምረቱ ቁምላቸው ለቪኦኤ በሰጡት ቃል ግን ወንጀልን የመመርመር ስራ በተቋም እንጂ በኮሚቴ አይሰራም ብለዋል። ኮንትሮባንዱም ጋር ተያይዞ ወደ ሰባት ነጥብ አምስት ሚሊዮን እንዲሁም ደግሞ ሌሎች የሸቀጥ እቃዎች ቁጥጥር ስር እንደዋሉና በዚህ ሂደት ውስጥ ግን የሰው ህይወት ላይ እንዲሁም መካል ላይ በጽታ መዋቅሩ ላይም ጭምር ጉዳት እንደደረሰ መረጃ አጋም ደርሰዋል ያንን ለማጣራት

በህግ ስልጣን የተሰጠ አካል የፌዴራል ፖሊስ ወይም ደግሞ ከድሬዳዋ ፖሊስም ምርመራ ላይ የሚሰማሩ ባለሙያዎች ያሉበት በጠቅላይ ካቢክ በዋነኝነት የሚመራ የምርመራ ቡድን ተዋቅሮ ወደ ስራ ገብቶ ሁሉን አቀፍ የሆነ ምርመራ እየተከናወነ ያለበት ሁኔታ ነው ያለው። በሚመጣው የምርመራ ውጤት መሰረት ቀጣዩ የህግ እርምጃ የሚወሰድ ይሆናል ማለት ነው። የኡጋዛ ምክር ቤቱ አባላት ከዚህ ባሻገር ቦረን በተባለው አካባቢ የፌዴራል መከላከያ ሰራዊት አስተዳደሩ ሳያውቅ ህገወጥ ናቸው ያላቸው መኖሪያ ቤቶች አፍርሷል፣ ይህም ትክክል አይደለም ብለዋል።

ሰዎቹ የፈረሱበት ቦታ አስቀድሞ የመከላከያ ይዞታ የነበረ ነው ስለሚባለው የተጠየቁት የውጋዛዊ ምክር ቤቱ አባል አቶ አስዋሳዊ ይፋራ ችግሩ ከከተማ አስተዳደሩና ከነዋሪው ጋር በመነጋገር በሰላማዊ መንገድ ሊፈታ ይገባ ነበር ብለዋል።

በሌላ በኩል ለኢንቨስትመንት ተብለው የሚሰጡ መሬቶች የመሬቱ ባለቤት የሆነውን አርሶና አርበቶ አደር ተጠቃሚ እያደረጉ አይደለም ብለዋል። በዚህ ረገድ አስቀድሞ በአዲስ አበባና ጅጅጋ ያለ አግባብ የተወሰዱ መሬቶች እየተመለሱ ወይም አርሶ አደሮች ተገቢውን ካሳ እያገኙ ባሉበት ሁኔታ በድሬዳዋ ግን ይህ እየተደረገ አይደለም ብለዋል። ኢንቨስትመንትም ለሽፋን እንጂ አብዛኛውን ጊዜ የመሬት ወረራ ነው እየተካሄደ ያለው ብለዋል። በድሬዳዋ የሚገኙ የፌዴራል ተቋማትን በተመለከተም አስቀድሞ የሀገሪቱ ገዢ ፓርቲ የነበረው ኢህአዲግ አባላት በተሿሚነት ይመሯቸው ነበር ያሉት የኡጋዛ ምክር ቤቱ አባላት ሆኖም

ሁሉም ኢህአዴግ ከአጋር ፓርቲዎቹ ጋር ከተዋሃደና የብልጽግና ፓርቲ ከተመሰረተ በኋላ እነ የፌዴራል ተቋማት ላይ የሶማሊያ አመራሮች አለመካተታቸው ትክክል አይደለም ብለዋል። በድሬዳዋ የፌዴራል አቃቢ ሕግና ተጠሪነቱ ለፌዴራል መንግስት የሆነውን የድሬዳዋ አስተዳደር ፖሊሲን ጨምሮ የኤሌክትሪክ አገልግሎት፣ የቤቶች ኮርፖሬሽን ወይም በተለምዶ ኪቢያድ፣ ማዕከላዊ ስታቲክስ፣ ትራንስፖርት ባለስልጣና የመሳሰሉት የፌዴራል ተቋማት ቅርንጫፎች ይገኛሉ። የብልጽግና ቃል አቀባይ አቶ አወሉ አብዲ ስለ ጉዳዩ ያላቸውን አስተያየት እሳቸውን እንዳገኘን ይዘን እንቀርባለን። የድሬዳዋ አስተዳደር አስቀድሞ ስልሳ

በመቶ ኢህአዴግ አርባ በመቶ ደግሞ የሶማሌ ክልል ገዢ ፓርቲ ሶዴፓ በጣምራ ያስተዳድሩት የነበረ አስተዳደር ሲሆን ፓርቲዎቹ ተዋህደው የብልጽግና ፓርቲ ከተፈጠረ በኋላ ድሬዳዋ ላይ እንዳንድ ፓርቲ በመንቀሳቀስ ረገድ ውስንነት አለ ብለው የሚተቹ ብዙዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

በትግራይ ክልል ወጅራት ወረዳ የባህሪ ጸባ ከተማ የወረዳ ማዕከልነት ጥያቄ ያነሱ ነዋሪዎች በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። የአሁኑ ሰልፍ ባለፉት ጥቂት ቀናት ውስጥ ለአራተኛ ጊዜ መሆኑ ተዘግቧል። በክልሉ በሰሜናዊ ምዕራብ ዞን በማይ ሃንሰ ከተማም ተመሳሳይ ጥያቄ ባነሱ ነዋሪዎች ተዘግቶ የሰነበተው የሽረ እንደስላሴ ደደቢት መስመር ትናንት መከፈቱ ታውቋል።

ጉዳዩን አስመልክቶ ጥያቄ የቀረበለት የተቃዋሚው አረና ትግራይ እና የክልሉ መንግስት በየበኩላቸው የሰጧቸውን ምላሾች አካቶ የመቀሌው ዘጋቢያችን ሙልጌታ ጽብሃ ተከታዩን አድርሶናል።

በትግራይ ክልል በአዲሱ የወረዳ አደረጃጀት መሰረት ለምን የወረዳ ማዕከል አልሆንም በማለት በክልሉ በደቡባዊ ምስራቅ ዞን የወጅራት ወረዳ ባህር ጸባ ከተማ ነዋሪዎች በዛሬው እለት ለአራተኛ ጊዜ ሰልፍ አካሂዷል። በሰልፉ የተሳተፉ ነዋሪዎች ለአሜሪካ ድምፅ እንደተናገሩት በዛሬው እለት ያካሄዱት ሰልፍ ባለፈው አርብ ጀምሮ ለአራተኛ ጊዜ መሆንን ነው። መንግስት ድምፃችን እንዲሰማ፣ የመገናኛ ብዙሀንም ድምፃችን እንዲያሰሙልን እንጠይቃለን ብለዋል። ምላሽ እስከሚያገኙ ድረስም በሰላማዊ ሰልፍ መጠየቅ እንደሚቀጥሉ

እንደሚያስተናግዱ አስታውቀዋል። ተመሳሳይ ጥያቄ ያላቸው በክልሉ ሰሜን ምዕራባዊ ዞን ማይ ሐንሰ ከተማ ነዋሪዎች ለ11 ቀናት የሽረንዳ ስላሴ ደደቢት መንገድ መስመር መዝጋታቸው ዘገባ አቅርበን እንደነበረ ይታወሳል። በትናንትናው ዕለት ነዋሪዎቹ ከመንግስት አመራሮች ጋር ውይይት ካካሄዱ በኋላ ጥያቄያቸው እንዲቀጥሉ፣ መንገዱ ግን እንዲከፈት ተስማምተዋል። መንገዱ ትናንት ከቀትር በኋላ መከፈቱንና ከክልል መንግስት ጋር የሚወያዩ ተወካዮችም መምረጣቸው ገልጸዋል። በጉዳዩ ላይ የአርና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ

ግንኙነት ኃላፊ አቶ አምዶም ገብረስላሴ ህዝብ ለብዙ ጊዜ ጥያቄው ስላልተሰማ የተፈጠረ ነው ብለዋል። በትግራይ ወረዳዎች እንደ አዲስ የማደራጀት ስራ ክፍተቶች ያሉት፣ በዚህ ሂደት የህዝብ ድምፅ እየተሰማ አይደለም በማለት ተናግረዋል። ትግራይ ያለው የህዝብ እንቅስቃሴ ለአመታት ታፍኖ የቆየ በተለያየ መንገድ ሲገልጸው የቆየ አፈና፣ የህዝብ ጥያቄዎች ትዕግስትን ተሟጦ ወደ መንግስትም አቅርቦ ጥያቄውን አቅርቦ ምላሽ በማጣቱ በተለመደው መንገድ መፍትሄ የማያገኝ መሆኑ

ተረድቶ ወደ መንገድ መዝጋት፣ ወደ ሰለማዊ ሰልፍ፣ ሌሎች አማራጭ የመጠቀም የደረሰበት ምክንያት የትግራይ ክልል መንግስት የህዝብን ጥያቄ መመለስ ስላቃተው ነው እና እንደሚታወቀው በማይ ሓንሰ ደደቤት ዕዳጋ ሕብረት አካባቢ ያለው ህዝብ 11 ቀናት ጥያቄውን አቅርቦ እስካሁን ምላሽ አላገኘም። መንገድ ዘግተዋል። ሰለማዊ ሰልፍ አካሂደዋል። የትግራይ መንግስት ምላሽ አልሰጠም። በተመሳሳይ በወጀራት አለ የወረዳነት ጥያቄ፣ የአስተዳዳሪዎች ምደባ ተቃውሞም አለ። መንገድ

በመዝጋት ሰለማዊ ሰልፍ በመውጣት በዚህ በኮሮና ቫይረስ በሽታ ባለበት ጊዜ ሪስክ ወስዶ ነው ህብረተሰቡ ሰለማዊ ሰልፍ እየወጣ ያለው፣ እና ከሞት የማይተናነስ ውሳኔ ነው እየወሰነ ያለው ህብረተሰቡ። ይህም በትግራይ ክልል መንግስት ጥያቄዎችን መመለስ አቅም ማጣት የተነሳ ነው። የመገናኛ ብዙሀን ስለ ጉዳዩ አስቀድመው አልዘገቡትም በማለትም አቶ አምዶም ሚዲያዎች ወቅሰዋል። በቀኑ 11 አስራ አንድ ቀን የሆነው ሶስት ቀን አራት ቀን መቆየት የለባቸውም የሚል እምነት አለን። በተለይ ምክንያቱም ህብረተሰቡ

ሁለት ሶስት ቀኖች ያለፍትህ መቆየት የለበትም። በሰዓታት ነው መመለስ ያለበት ጥያቄ ነው ያለው የህብረተሰቡ። የኮሚኒኬሽን ቢሮ ምንድን ነው ያለው? ምንም አይነት የህዝብ ተቃውሞ የለም ነው ያለው። የሚገርመው ቴሌቪዥን ትግራይ ግን በዛ ተቃራኒ ከሰዓት ቀን በኋላ ዘግቦታል። ቪኦኤም እንደዛ ዘግባቸዋል እና ይህም የሚያሳየው ህብረተሰቡ ጥያቄው ብቻ ሳይሆን ድምፁም እየታፈነ ነው። አንዳንድ ሚዲያዎች ስለ ጉዳዩ

ዘገባ በሚያቀርብበት ጊዜ እየተጋነንና እንዲሁም እውነትነት የጎደላቸው ሪፖርቶች አቅርበዋል ተብለው እየተተቹ ይገኛሉ። በዚህ ጉዳይ አስተያየታችሁ ምንድን ነው ተብለው አቶ አምዶም ሲጠየቁም በክልሉ ያሉ መገናኛ ብዙኃን ስለ ጉዳዩ በጊዜው ሪፖርት ካላቀረቡ፣ ሌላ አካል ለራሱ ጥቅም አጀንዳ ሊያውለው ይችላል ብለዋል። የፌዴራል መንግስት ሚዲያዎች ከሰባተኛ ቀን ከስምንተኛ ቀን በኋላ ነው መዘገብ የጀመሩት። ትግራይ ላይ ያላቸው ተደራሽነት የለም ማለት ይቻላል። እኛ እንኳን በሁለተኛ ቀን ጀምረን ነው መዘገብ የጀመር ነው የዚህ

ሌላኛ መፍትሄ ቶሎ ብለህ ቀርበህ ህዝብና ሌላው የተቀረበው ህብረተሰብ ትክክለኛ መረጃ እንዲያገኝ ማድረግ ነው ዋናው መፍትሄው፣ እንጂ የትኛው ፖለቲካ ኃይል ለራሱ ጥቅም ነው ሊያውለው ይችላል። እና ፌዴራል መንግስት ሌላ እየተጠቀመው ነው፣ የትግራይም እየካደ ነው፣ ሌላም ሊያጋንን ይችላል፣ ወይም ለሌላ ሊጠቀም ይችላል። ስለዚህ ዋናው የዚህ መፍትሄ

በአግባቡ በሰዓቱ ቶሎ ብሎ የህብረተሰብ ጥያቄ ማስተናገድ ድምፅ ማሰማት ነው ዋና መፍትሄ ብለን ነው ምናምነው። በጉዳዩ ላይ የትግራይ ክልል አመራሮች ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ነገር ግን የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሰም ለክልሉ ቴሌቪዥን ጣቢያ በሰጡት ማብራሪያም በትግራይ ክልል ልማት ለማቀላጠፍና መልካም አስተዳደር ለማስፈን አዲስ የአደረጃጀት ስራ እየተፈጸመ ነው ብለዋል። በዚህም ህዝብ በቅርብ የአስተዳደር አገልግሎት ለማግኘት የሚችልበት አሰራር እየተተገበረ ይገኛል በማለት

እንደማለት ገልጸዋል። በሂደቱ የሚያጋጥሙ ችግሮች ለመፍታት ደግሞ ከህዝብ ጋር በመወያየት እየሰራንን ብለዋል። ለመልካም አስተዳደር ችግሮች በመሰረቱ የሚፈቱ እና ልማትን በቀጣይነት ማረጋገጥ የሚችል አጠቃላይ የትግራይ ሪፎርም የማድረግ ስራ አጠናክረን እየሰራንበት ሁኔታ ነው ያለው። ከነዚህ ውስጥ አምና እንግዲህ አጠቃላይ አገልግሎቱን

ቀበሌ ላይ መሆን ስላለበት የመልካም አስተዳደር ችግሮችም መፈታት ካለበት ቀበሌ ላይ ነው። ልማት መምጣት ካለበትም የሚጀምረው ከቀበሌ ነው። ስለዚህ ቀበሌ ላይ በእያንዳንዱ ቀበሌዎች አጠቃላይ አራት አራት ቋሚ አመራሮች ደሞዝ መድቦ እያሰራ ነው ያለው። ሌላው የወረዳ አስተዳደሮች አደረጃጀቶች እንደ አዲስ ዳግማ አደረጃጀት የተደረገበት ሁኔታ አለ። ከዚህ ቀደም ከተሞችና ወረዳዎች የገጠር ወረዳዎች ወደ ሀምሳ ሁለት የሚሆንበት ሁኔታ ነበረ።

ከአምና ጀምሮ በምሁራን ጥናት ተጠንቶ አሁን ባለው ተጨባጭ ሁኔታ ወደ ዘጠና አራት የከተማና የገጠር ወረዳዎች የሆንበት አለ። እነዚህ አደረጃጀቶች በሕዝብ ተሳትፎ ተግባራዊ ለማድረግ ሰፊ ርብርብ ባደረግንበት ሁኔታ ነው ያለው። ሌላው ውጤት ያመጣንበት ሕዝቡ የስልጣን ባለቤት መሆኑን ማሳያ የሆነው በወረዳ በዞን ያሉ አመራሮች ራሳቸውን እንዲመርጡ ሕዝባችን የሚፈልገው ከድህነት የመላቀቅ

ከድህነት አረንቋ የማውጣት ሂደትም የመንግስት ኃላፊነት ነው። ህዝቡም ይህንን ይፈልጋል። ስለዚህ ይህንን ፍጥነቱን የማሳደግና ቀጣይ ልማትን የማረጋገጥ ሂደቶቹን ግን ችግሮችን ከመፍታት አኳያ የሚታዩ እዛም እዛ የሚታዩ ችግሮች ደግሞ

ከህዝባችን ጎን በመሆን ምንፈታቸው ነው የሚሆነው የሚለውን ነገር ማየት ተገቢ ነው። ወይዘሮ ሊያ በንግግራቸው በዚህ ሳምንት መገናኛ ብዙሃን ትግራይ ላይ ዘመቻ ከፍተዋል በማለት ወቅሰዋል። ይህ ደግሞ በምርጫ ጉዳይና እንዲሁም የህዳሴ ግድብ ግንባታ ሂደት ያሉት አጀንዳዎች ሆን ተብሎ ለመቀየር ነው ብለዋል። በተጨማሪም ትግራይ የትርምስ ማዕከል ለማድረግ የተጠነሰሰ ሴራ ነው፣ ሊቆም ይገባል በማለትም ገልጸዋል። ለአሜሪካ ድምጽ ሙሉጌታ ጽብሁ ከመቀሌ

ሙልጌታን ለዘገባው አመሰግናለሁ። አሁን ወደ ዓለም አቀፍ የዜና ዘገባዎች ነው የምንሻገረው በኮሮና ቫይረስ ወረርሽኝ ሳቢያ መተዳደሪያ ገቢያቸው ላይ ተጽዕኖ የደረሰባቸው በአፍሪካ ቀንድ እና በታላላቅ ሀይቆች አካባቢ በሚገኙ ከተሞች ውስጥ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞች

ተስፋ ወደ መቁረጥ እያመሩ ናቸው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ባወጣው መግለጫ አመለከተ። ሊሳ ሽላይን ከጀኔቫ ያጠናቀረችውን ዘገባ ዝርዝር ጽዮን ግርማ ታቀርበዋለች። የኮሮና ቫይረስ ስርጭትን ለመግታት በመንግስታት በተላለፉት የእንቅስቃሴ ገደቦች መመሪያና የሰዓት እላፊ ውሳኔዎች ምክንያት በከተማ የሚኖሩ ስደተኞች መሰረታዊ ፍላጎታቸውን ማሟላት ባለመቻላቸው

በከፍተኛ ሁኔታ ተጎጂ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። የድርጅቱ ቃል አቀባይ ቻርሊ ያክስሊ ለአሜሪካ ድምጽ ስለ ሁኔታው ሲናገሩ እነዚህ በከተማ ውስጥ የሚገኙ ስደተኞች ራሳቸውን ለማዳን ሲሉ ለከፍተኛ እዳ መዳረጋቸውን ተናግረዋል። እንደ ወሲብ ንግድ ወይም የሕጻናትን ጉልበት ለብዝበዛ ወደሚዳርጉ ተስፋ አስቆራጭ ውሳኔዎችም ሊያመሩ ይችላሉ ሲሉ አስጠንቅቀዋል።

ን የኮሮና ቫይረስ ስርጭትን ለመግታት እየተወሰዱ ባሉ እርምጃዎች የንግድ ተቋማት እንደሚኖሩ ስደተኞች ከየስራቸው ተፈናቅለዋል። አብዛኞቹ ስደተኞች በቀን ስራና መደበኛ ባልሆኑ የንግድ ዘርፎች ተሰማርተው የነበሩ በመሆናቸው ወረርሽኙ ከመከሰቱ መከሰቱ በፊት ኑሯቸው ከእጅ ወደ አፍ ነበር።

አብዛኞቹ የከተማ ነዋሪ ስደተኞች ደግሞ በጣም በተጨናነቁና ጽላታቸው ባልተጠበቀ አካባቢዎች የሚኖሩ በመሆናቸው ለቫይረሱ ስርጭት በጣም ተጋላጭ ናቸው።

ቃል አቀባዩ ቻርሊ አክስሊ አያይዘው በኬንያ ዋና ከተማ ናይሮቢ ውስጥ የሚኖሩ በሺዎች የሚቆጠሩ ስደተኞች በቆሸሹና በቂ የሆነ የንጹህ ውሃ አቅርቦት በሌለበት አካባቢዎች የሚኖሩ በመሆናቸው በየጊዜው እጃቸውን መታጠብ አይችሉም ብለዋል። በአፍሪካ ቀንድና በታላላቅ ሀይቆች አካባቢ የሚገኙ መንግስታት ለኮቪድ-19 ምላሽ ያወጡት እቅድ ስደተኞችን ያካተተ መሆኑን ያስታወሱት ቃል አቀባዩ በዚህም ምክንያት እነዚህ ስደተኞች ከዜጎች እኩል ምርመ

ምርመራና ሕክምና ማግኘት ይችላሉ ብለዋል። ስለዚህ ዛሬ ለመንግስታት የምናቀርበው ጥሪ እነዚህን የከተማ ነዋሪ ስደተኞች፣ በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎቻቸውን በሚደግፉባቸው

የሴፍቲ ኔት ፕሮግራሞች ውስጥ እንዲያቅፏቸው ነው። ይህም ለመኖር የሚያስፈልጋቸውን መሰረታዊ ነገር የሚያሟሉበት የእርዳታ ገንዘብ እንዲያገኙ፣ የቤት ኪራይ እንዲከፍሉ፣ መጠለያ እንዲኖራቸውና ምግብም መግዛት እንዲችሉ ለማድረግ ነው።

UNHCR እንደሚለው በወረርሽኙ ምክንያት ምግብ ወደ አገር ውስጥ ማስገባት አዳጋች በመሆኑ ምክንያት የምግብ ዋጋ እንዲጨምር አድርጓል። በተጨማሪም በኢትዮጵያ በኬንያ እና በሶማሊያ የተዛመተው የአንበጣ መንጋ እያደረሰ ባለው የሰብል ውድመት ምክንያት ረሃብ ሊከሰት ድህነትም ሊስፋፋ ይችላል የሚል ከፍተኛ ስጋት አለ። ይህ በቀጠናው ላይ በከፍተኛ ሁኔታ እያሽቆለቆለ የሚገኘው ችግር የባሰ ደረጃ ከመድረሱ በፊት የህይወት አድን እርዳታዎችን ለማድረግ

126 ሚሊዮን ዶላር እንደሚያስፈልገው ድርጅቱ ገልጿል። ለዚህ እርዳታም ዓለም አቀፉ ማህበረሰብ እንዲረባረብና የእርዳታ እጁን እንዲዘረጋ ጠይቋል።

ጽዮንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ስርጭታችን እንገባለን።

አዲስ አበባው የጥቁር አንበሳ ሆስፒታል በኮቪድ-19 ሳቢያ ህይወታቸው ያለፈውን ታማሚ ሲያክሙ የነበሩ የህክምና ባለሙያዎች በተደረገላቸው ምርመራ ከቫይረሱ ነፃ መሆናቸው ተረጋገጠ። ራስን ከበሽታው ለመከላከል የሚያግዙ ቁሳቁሶች አስመልክቶ በባለሙያዎቹ ለተነሱት ጥያቄዎች የአሜሪካ ድምፅ አሁንም ከሚመለከታቸው ባለስልጣናትና ክፍሎች መልስ አላገኘም። መለስካቸው አመሃ ዝርዝሩን ይዟል።

በኮቪድ-19 ምክንያት ከትናንት በስቲያ ህይወታቸው ላለፈው ታማሚ የህክምና እንክብካቤ ሲሰጡ ለነበሩት ከሀያ የማያንሱ ባለሙያዎች በተደረገ ምርመራ ከኮቪድ ነፃ መሆናቸው ተረጋገጠ። እነዚህ የጤና ባለሙያዎች ይህ የምርመራ ውጤት እስከታወቀበት ድረስ ያሳለፉትንና አሁንም መፍትሄ የሚፈልጉ ችግሮችን በተመለከተ ትላንት በሰፊው ዘርዝረዋል። ላለፉት አስር ቀናት ያህል በጥቁር አንበሳ ሆስፒታል ሲታከሙ የነበሩ ታማሚ ህይወታቸው ካለፈ በኋላ

ለሟች የህክምና አገልግሎት ሲሰጡ የቆዩ ጥቂት የማይባሉ የጤና ባለሙያዎች ወደ ሥራ ሳይገቡ ዋሉ። ከእነዚህ የህክምና ባለሙያዎች መካከል ለቪኦኤ ቃላቸውን የሰጡ ሐኪሞች እንደሚሉት ታማሚዋ ቀደም ሲል በሌላ ህመም ምክንያት ወደ ጥቁር አንበሳ ሆስፒታል እንደገቡና በቀደመው የምርመራ ውጤታቸው ከኮሮና ቫይረስ ነፃ እንደነበሩ የሚያመለክት ነበረ።

ይሁንና ህመማቸው የባሰ ሲሄድ በተደረገው ምርመራ ኮቪድ-19 እንዳለባቸው ታውቆ ህይወታቸው አልፏል። ይህን መረጃ መሠረት በማድረግም ከሀያ የማያንሱ ለታማሚዋ አገልግሎት ሲሰጡ የነበሩ የጤና ባለሙያዎች ከማረዳ ጀምረው የማግለል አገልግሎት እንዲሰጣቸው በመጠየቅ ለጊዜው ራሳቸውን በጥንቃቄ አግለው በሆስፒታሉ ግቢ እንደሚገኙ ለቪኦኤ ተናግረዋል። ከሐኪሞቹ መካከል ዶክተር ዮሐንስ ሳምራት

የባለሙያዎቹን እርምጃ አብራርቷል። መጀመሪያ ውጤታቸው ፖዚቲቭ እንደሆነ ስናቀም ያመለከት ነው ወደ ኮኦርዲኔተሮቻችን ከማለፋቸው በፊት ነገር ግን የተደረገው ነገር የኛም ምርመራ ሳምፕል መውሰድ እና ውጤቱን ጠብቅ ከማለት ውጭ ወደ ለይቶ ማቆያ ክፍል አልወሰዱ ነው። ዶክተር ጓዴ ተዋበ በበኩሉ ሁኔታውን እንዲህ ያስረዳል። እንደነገርኩ ዘጠኝ አስር ቀን ነው የቆየችው

ሰላሚውን በተዘዋዋሪ ብዙ ሐኪሞች ሲያዋት ሲያክሟት ሲንከባከቧት ነበረ። ከዛ ውጤቱ ከመጣ በኋላ እኛም ያው ሪስክ ስላለን እራሳችን ኳራንቲን ማድረግ አለብን፣ ቤተሰብ ሄደን መበከል የለብንም። ሆስፒታሉ የሚሆን መንግስት የማድረግ ያለበትን ነገር ተጠቅሞ ኳራንቲን እንዲያደርግን እየጠየቅን ነበር። ጥቁር አንበሳ ብዙ ችግሮች አሉበት። በዚህ አሁን በምናወራው ነገር ብዙ ልል አልፈልግም፣ ግን ቢያንስ ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባሉ ነገሮች አሉ

የግል ማስክ ምናምን የምታያቸው ነገሮች እዚህ ለምን ነው የምታገኛቸው? ግላብ ለምን ነው የምታገኘው? በቃ በታምር ማለት ብዙ ነገሮች ስለሌሉ ቢያንስ እነሱ ነገሮች ብንጠቀም ቢዘንም ምንም እንትን አይደለም። ይህ ያላምንንበት ነው። እንደሚይዘኝ አውቃለሁ፣ ግን ኢንፕሮፐርሊ ሳክም ቢዘ፣ ግን ትንሽ ሊሰማኝ ይችላል። ተከላከለው ስትችል ይህን ነገር አለመቻለት ያሳዝናል። ላሁን ግላብ

እያስገዛን ነው ከውጭ የምንጠቀመው ማለት ነው። እንግዲህ ግላዝ ገዝቶ እስኪመጣ አንድ ፔሸንት ብዙ ክሪቲካል ሊሆን ይችላል ብዙ ነገሮች ሊከሰቱ ይችላሉ። ያኔ አንተ ዝም ብለህ ልትነካ ትችላለህ። ሰውነህ አያስችልህም እና ከዚህ ከዚህ አንጻር ይሄ ሚዲያ ላይ የሚወራው ነገር እዚህ መሬት ላይ የለም። ቲፒ ምናምን የሚባለው ነገር የለም እና መንግሥት ይህን ችግር መጥቶ ማይቱም ያለውን ነገር መሬት ላይ ያለውን ነገር ተረድቶ ቢያሟላልን ደስተናል። ዶክተር ህሊና ደሳለኝም

አለ ስለምትለው ችግር ታብራራለች። እዚህ በጣም አስቸጋሪ ነው። ብታይ የሆነ ልብስ የለን ምን የለን ግላብ ራሱ ለምነን ነው የሚሰጠን። ከዛ ለቀን ተብሎ አምስት ፍሬ ስድስት ፍሬ ምናምን ይሰጠሃል። በቃ ጠዋት ስትገባ መሀል ላይ ካለቀበት ፔሸንቶቹን ግዛትልና በፕሪስክሪፕሽን ጽፈህ እነሱ ገዝቶ እስከሚያመጡ ድረስ ፔሸንት የሆነ ነገር ቢሆን መቼም ላሳትለውም ሲሰቃይ እያየህና በእጃችን እንነካለን ምናምን ይሄ ይሄ ነገር አለ።

ማስክም ደግሞ ይህን ናይንቲ ፋይቭ ማስክ በራሳችን እየገዛ ምናምን ነው የምንጠቀመው እንጂ እዚህ የሚሰጠው ሰርጂካል ማስክ ነው። እሱ ሞንዴ ነው የሚሰጠ። በቃ እኔ ለምሳሌ ልጅ አለኝ፣ ቤተሰቦች አሉኝ። ከዚህ ሲሄድ ያለ ግላዜ ነው ከቶ ፔሸንቶች ስንት ሊሆኑ ይችላሉ? በቤት ሲሄድ በቃ በስጋት ነው የሚሄደው። ሄጄ ልጅ ማቀፍና መሰው በጣም

የጥቁር አንበሳ ሆስፒታል ሜዲካል ዳይሬክተር ዶክተር ዳይት ወንድማግኝ በበኩላቸው በኮቪድ-19 ምክንያት በአንድ ወይንም በሌላ ሆስፒታል ሊፈጥረው የሚችሉ ከባድ ችግሮች እንዳሉ ያስገነዝባሉ። ይሁንና በመላው የሀገሪቱ የሕክምና አገልግሎት ስርዓት በዚህ ረገድ ሀገሪቱ ካላት የሰውና የቁሳቁስ ሀብት አኳያ ያለውን ሁኔታ ማጤን ያስፈልጋል ይላሉ። በጥቁር አንበሳ ሆስፒታል ውስጥ የተከሰተውን ችግር ችግሩን ለመፍታት እየተደረገ ነው ያሉትን ጥረት ገልጸዋል።

የማግለል አገልግሎት ለመስጠት ምቹ ሁኔታ ለመፍጠር የተደረገውን ጥረት በማስረዳት አይ ፋሲሊቴት ማድረግ የምንችለውን ያህል ማ እናደርጋለን፣ ሁሉ ጊዜ ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታም አይኖራቸው ወደ ናሽናል ፕሮሰሱ ነው የሚሄደው። ይህንን ታዲያ የእናንተ ባጋጠማቸው ሁኔታ አድርጋችኋል? ይህንን አዎ እኛውን እኮ ማለት ሌሊቱን ሙሉ ሳንተኛ ያደር ነው ማኛ

ሳንተኛ ያደር ነው አልጋ ሀያ ስምንት ሰው ነበር አይሶሌት መደረግ ያለበት፣ የተገኘው ሆቴል አስራ አንድ ሰው ነው። አስራ አንዱ ሰዎች እንዲሄዱ ለማድረግ ምን ለማድረግ ስንሱማ ፋሲሊት ስናደርግ እሱ ስራችን ነው። የሆስፒታሉ ዲሬክተር አክለውም የሀገሪቱ ሕክምና አገልግሎት ስርዓት የገባበትን አስቸጋሪ ሁኔታ በትክክል በመገንዘብ እና ተባብሮ ችግሩን ለመፍታት በሚደረግ ጥረት ላይ ማተኮር አለብን ይላሉ። ኮቪድ በማያክሙ ሆስፒታሎች ያሉ ጤና ባለሙያዎች ያላቸው ተጋላጭነት

ኮቪድ ከሚታከምበት የባሰ የሚሆንበት አጋጣሚ ሊፈጠር ይችላል። የጤና ስርዓቱን ያሰገዋል ለመመሰሉት የሚያሰጋው አሁን አንድ አይሲዩ ውስጥ አሁን እኛ ኢንቴንሲቭ ኬር ዩኒት ውስጥ ነው አንድ ፖዘቲቭ የተገኘ እዛ ውስጥ የሚሰሩ ስልሳ ሰባ ሰራተኞች ሊኖሩ ይችላሉ። አንድ ሰው ሲገኝ እነዚህ ስልሳ ሰባ ሰራተኞችን ማስመርመርና ውጤታቸው እስኪታወቅ አይሶሌት ማድረግ ያስፈልጋል። ሌሎች ጽኑ ህሙማን ህክምና የሚያስፈልጋቸው ሰዎች እዛው መታከም ያለባቸው ደግሞ እነዚህ

ስልሳ ሰባ ሰው በአንዴ ከሲስተሙ ስናወጣ በጣም ከፍተኛ የሆነ ውጥረት ይፈጥርበታል። ስርዓቱ ላይ ከፍተኛ የሆነ ውጥረት ይፈጥርበታል። ከድንገተኛ አሁን ለድንገተኛ ሰባ ሰማንያ ሰውም ይሰራል። አንድ ሰው ሲገኝ ያሁሉ ሰው አይሶሌት ተደርጎ ይወጣል። እና በጣም ለቁ ትልቁ ራስ ምታታችን ለኛ ይሄ ነው። እንዴት አድርገን ነው ቋሚ ስራ፣ ምክንያቱም ቋሚ ስራው ነው መቀጠል ያለበት በቋሚ ስራው ምክንያት የሚጎዱ የሚሞቱ ብዙ ወገኖቻችን ስላሉ አሁን ቋሚ ስራውን ለማስቀጠል

ሆስፒታሎች ውስጥ የታመመ ሰው በሚገኝበት ጊዜ የጤና ባለሙያዎች በብዛት መመርመር ስላለባቸው እና ራሳቸውን አይሶሌት ማድረግ ስላለባቸው እንዴት ነው ስራው የሚቀጥለው? አምን ከዚህኛው ጋር አብረን ስናስቀምጠው የትኛው ነው ቅድሚያ፣ ምንድን ነው የሚሆነው? ለምሳሌ እኔንም የሚያሳስበኝ ሁሉም ሰራተኛ ደንግጦ የዛ ሰዓት ባይሰራ ህክምና ላይ ያሉት ሌሎች ሰዎች ምን ይሆን? ተባብረን የጤና ባለሙያዎች ሙሉ በሙሉ ፕሮቴክት የሚደረጉበት ጥበቃ የሚደረግበት መንገድ ምንድን ነው?

የመገለል አገልግሎት እንዲሰጣቸው የጠየቁት የሕክምና ባለሙያዎችም ይህንን የሳቱት አይመስሉም። ይሁንና የግል ተጋላጭነትን ለመከላከል የሚያስችሉ ቁሳቁሶችን ለባለሙያዎቹ ለማሟላት የሚደረገው ጥረት በቂ እንዳልሆነ አበክረው ይገልጻሉ። ዶክተር ጓዴታም ቢኒ አስተያየት ሰጥቷል። አሁን የተጋለጡ ሐኪሞች ኢን ኳራንታይን ወይም አይዞሌት መሆን ካለባቸው አይዞሌቱ ነው። ሌሎቹም ደግሞ እነዚህ ኮንታክት የሌላቸው ደግሞ በቂ የሆነ ፒፒ ወይም

ፐርሰናል ፕሮቴክቲቭ ኢኩመንቶች እንዲሟሉላቸው፣ ፌስ ማስክ፣ ጎግሎችም ግላ ምናም የሚባሉ ነገሮች ግባቶቹ በቶሎ እንዲስተካከሉላቸው ነው አመጠይቀው ጉዳዩ በቀጥታ ለሚመለከታቸው በጤና ሚኒስቴር ለህክምና አገልግሎት ዘርፍና በህብረተሰብ ጤና ምርምር ተቋም ለኢንስደንት ዘርፍ ኃላፊዎች ለተነሱ ችግሮችና ጉዳዮች ምላሽ እንዲሰጡ ትናንትና ዛሬ በተደጋጋሚ ቪኦኤ ላቀረበው የስልክ ጥሪም ሆነ አጭር የጽሁፍ መልእክቶች ምላሽ አላገኘም።

መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው አመሰግናለሁ። ኮቪድና ስደተኞችን ወደሚመለከት ሌላ ርዕስ ነው የምናልፈው።

ቱርክ የሚገኙት አብዛኞቹ ሶሪያውያን የሆኑባቸው ስደተኞች ኮሮና ቫይረስን መዛመት ለመከላከል ሲባል በተደነገገው በእንቅስቃሴዎች ላይ የተጣለ ገደብ ሳቢያ ከስራ መፈናቀላቸው ተዘገበ። ሶሪያውያኑ ስደተኞች በሀገራቸው ሳሉ የቦምብ ድብደባና የሚዘንበውን ጥይት በመሸሽ ከቤታቸው ይደበቁ እንደነበር

አሁን ደግሞ በቫይረሱ ስጋት እንዲሁ በመኖሪያ ቤት ከረሃብ አደጋ ላይ መውደቃቸውን መናገራቸውን ገልጣ የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ከኢስታንቡል የላከችውን ዘገባ አድርሳናለች። አዳነች ፍሳዬ ታቀርበዋለች። ማይክ ዊልሰን ከቴክሳስ ክፍለ ግዛት የኮሮና ቫይረስ መዛመት በርትቶባት ወደ ነበረችው ኒውዮርክ ከተማ ሄደው ሲያገለግሉ ቆይተዋል። ባለፈው ወር በኒውዮርክ ከተማ ሜዳ ላይ ተመስርቶ በነበረው ጊዜያዊ ሐኪም ቤት ውስጥ የሕክምና ስራ አስኪያጅ ሆነው አገልግለዋል።

አሁን ግን ወደ ቴክሳስ ተመልሰው ስራ አጥ መሆናቸው ታውቋል። ባለፈው ሚያዚያ ወር በኒውዮርኩ የመስክ ሆስፒታል ለአምስት ሳምንታት ያህል ካለምንም ዕረፍት ይሰሩ በነበረበት ወቅት ለአሜሪካ ድምፅ ተናግረው ነበር። ዛሬ 22ኛ ቀኔ ነው። በቀን ለ14 ሰዓታት ያህል ያለምንም እረፍት እየሰራሁ ነው። በኒውዮርክ ከተማ የነበረው የኮሮና ቫይረስ መዛመት ከቀነሰ በኋላ

በቴክሳስ ወደ ነበረው የሆስፒታል ስራቸው ሲመለሱ ስራቸውን አጡ። ለምን የሚለውን ጥያቄ ዊልሰን ያብራራሉ። ለምርመራ የሚመጡ ታካሚዎች ቁጥር በመመናመኑ ሐኪሞች አያስፈልጓቸውም። ስለሆነም በመላ ሀገሪቱ ሐኪሞችና ነርሶች ከስራ እንዲወጡ ተደርጓል። የወረርሽኙ መዛመት መጠን ከፍተኛ ደረጃ ላይ ደርሶ በነበረበት ሚያዚያ ወር ላይ

የአሜሪካ የግል የጤና ጥበቃ ኢንዱስትሪ 1.4 ሚሊዮን የሚሆኑ ሰራተኞችን ከሥራ ውጭ እንዲሆን አድርጓል። ወረርሽኙ ሲዛመት ለቫይረሱ በሽተኞች ቦታ ለመልቀቅ ሲባል ሆስፒታሎቹ ብዙ ገንዘብ የሚያስገኙላቸውን የቀዶ ህክምናዎችን ሰረዙ። በፊትም ቢሆን የገንዘብ እጥረት የነበረባቸው አነስተኛ ሆስፒታሎች ደግሞ ቁልቁል ተገፉ። አሜሪካውያን የኮቪድ-19 በሽተኞች ባሉበት ሆስፒታል ሄደው

መታከም ስለሚሰጉ የአስቸኳይ ጊዜ ህክምና ቦታዎች በጣም ቀነሱ። ዶክተር ሩቺታ ጋንዲ አንዲት ስትሮክ የገጠማቸው በጊዜው ለመድረስ ያልቻሉ በሽተኛን አክመዋል። ይኸው የረጋው ደም ይታየናል፣ ደግሞ በጣም ብዙ ነው። ህመምተኛዋ የአንጎል ደም መፍሰስ እንደደረሰባቸው በ24 ሰዓታት ውስጥ መጥተው ቢሆን ኖሮ

የረጋውን ደም ልንጠርግላቸው እንችል ነበር የሚል ስሜት አለኝ። በሽተኞች ወደ አስቸኳይ የህክምና ቦታዎች መሄድ በማቆማቸው ገቢ ቀንሷል። ስለሆነም ሆስፒታሎች የህክምና ስራቸውን ለመቀነስ ተገደዋል። አንዳንድ በገጠር አካባቢ ባሉ ሆስፒታሎች የሚገኙ የአስቸኳይ ጊዜ ሐኪም ቤቶች አንድ ወይም ሁለት ሐኪሞች ብቻ እንደቀሯቸው ታውቋል። 23,000 የሚሆኑ የአስቸኳይ ህክምና ሐኪሞች ቡድንን የመሰረቱት ዶክተር ኬይ።

ኬይ ሙዲ አባሎቻቸው ማሰላጫዎቻቸው በቂ ሰራተኞች የሏቸውም ቢሉ ከስራ ሊባረሩ እንደሚችሉ ገልጸዋል። ሆስፒታሉ አካባቢ ብዙ መኪናዎች የገቡበት አደጋ ቢደርስ እዚያ የሚሰማሩ በቂ ሰራተኞች ሊኖሩን ይገባል። ህክምና የሚያስፈልጋቸው ሰዎች ቁጥር መቼ ድንገት ሊያሻቀብ እንደሚችል አናውቅም።

ድንገተኛ ህክምና መቼ ሊያስፈልግ እንደሚችል ልናውቅ አንችልም። ስለሆነም ምንጊዜም ቢሆን ዝግጁ መሆን ይገባናል። የአሜሪካ ሆስፒታሎች ምንጊዜም ቢሆን የገንዘብ እጥረት አይለያቸውም። አሁን ግን በባሰ ሁኔታ ላይ ይገኛሉ ብለዋል። የህክምና ስራ ኢንዱስትሪ ሆኗል። እንደዛ መሆን አይገባውም ነበር። አንድ የሰው ልጅ ሌላውን ሰው የሚንከባከብበት ሙያ ነው መሆን የነበረበት።

የኮሮና ቫይረስ ያደረሰውን ጉዳት ለመደጎም ሲባል ባለፈው መጋቢት ወር ከተመደበው ሁለት ትሪሊዮን ዶላር አንድ መቶ ቢሊዮን የሚሆነው ሆስፒታሎች ያጡትን ገቢ መርጃ እንዲሆን ተመድቧል። ነገር ግን የቴክሳሱን ስራቸውን ትተው በኒውዮርክ ከተማ ለማገልገል የሄዱት ዶክተር ማይክ ዊልሰን የዛ ተጠቃሚ እንዳልሆኑና ስራ ፍለጋ ላይ እንደሚገኙ ተዘግቧል።

አዳነችን፣ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው።

ህይወት የሚለውጥ ተግባር ይፈጽሙ። ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ። በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኟቸው መደበኛ ሰዎች ንገሩ።

ጎረቤቶችቻችሁ ናቸው። ባልደረቦችቻችሁ ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞችቻችሁ ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ

at voanews.com. V-O-A-L-E-A-D-E-R-S at voanews.com. ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልታል፣ ያገኘዎታል። በዚህ ሁሉ ውስጥ ሁላችንም አብረን

የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንስራ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ይሰናበታለሁ። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።